ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ አድማጮቻችን፣ ዛሬ በሳምንት ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መረጥ መረጥ አድርገን በድጋሚ እናስደምጣችኋለን። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። በሳምንት ውስጥ አበይት ትኩረት አግኝተው ከነበሩ የአሜሪካ ድምፅ ራዲዮ ዝግጅቶች መካከል አንዱ ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቆይታ ነው። እስክንድር ፍሬው ከጠቅላይ ሚኒስትሩ ጋር ባደረገው ቆይታ የተለያዩ ወቅታዊ ጉዳዮች ተነስተው ምላሽ ተሰጥቶባቸዋል ከእነዚያ መካከል የተወሰኑትን አሁን በድጋሚ አስደምጣችኋለሁ አብራችሁን ቆዩ በለውጡ ተደስቶ አደባባይ የወጣው ለእርሶ ያለውን ድጋፍን በስፋት የገለጸ ህዝብ በርካታ ነው ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ በዚህ ላይ ምን አስተያየት አለዎት እርሶ መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንውሰደው። ባላ ሚስት ሊጋቦ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያን ትዳር የማጽናት የማቆየት ጉዳይ ሜይንሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር ያየኸው ድጋፍ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜይንሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው አምስት አመት አስር አመት እንዲቆይ የነሱ ስራ ነው። ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ አምስት አስር አስራ አምስት ሀያ አመት ሲቆይ ወይም ወልደው ሲድሩ ይህ አገልግሎት ተመልሶ ሊመጣ ይችላል። ወይም አስረኛ፣ ሀያኛ፣ አምሳኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ሚስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያዩ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ የደረጀና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የሀላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛውም የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስቅስ እያል ብዙዎቹን የሚያሳትፍ መንገድ እየሄደ ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደ ነው ስራ የምንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥተው በመስራት መደመጥ ይቻላል። እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል። ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖች ስ ምንድን ነው ምላሽዎት? ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎው ያመጡት እየጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርአት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያስቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ሚመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደግባት ኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንም ለህዝብ እየገለጥን ከህዝብ ግብዓት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም። የሃያ ሰባቱን ዓመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 ዓመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ከቦርድ ጠቅላይ ሚኒስትር ኢትዮጵያዊ እባብ ያየ በለጥ በለየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውም በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ደል ስለማይሆን፣ ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለውእና እና አስተሳሰቡም ተግባሩም የለም። ካለም ና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም። Sereng Gabina BOI Sereng Gabina Belasan Gul Belasan Gul Belasan Gul Tegap ዛሬ ባከተምነው ሳምንት የአፍሪካ ህብረት የተመሠረተበት 18ኛ ዓመት ተዘክረዋል። የአፍሪካ ህብረት ሲነሳ በዚሁ ሳምንት ከ56 ዓመታት በፊት የተመሠረተውን እናት ተቋም የአፍሪካ አንድነት ድርጅትን ውለታ ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመሠረት ሂደት ውስጥ የኢትዮጵያ ሚናም ተመዝግበዋል። ይህንን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ ውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን በድጋሚ እናስደምጣችኋለን። ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞንሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ እየባሰ ልዩነቱ እየሰፋ እየሰፋ መሄድ ጀምሮ ነበር። እንደ አጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ስለነበርኩ ሁለቱም ጋር ስብሰባ እንድንካፈል ጥሪ ይመጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዚያ ጊዜ መቼም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው የጊዜው የኢትዮጵያ ንጉሥ ነገሥት የነበሩት ቀዳማዊ ኃይለ ስላሴ ነበሩ። በሳቸው ምክንያት ይሄ መከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛ ወዳለው ሞሮቪያ ግሩፕ የሚባለው ሌጎስ ላይ ስብሰባ ያደርግ ነበረ። እዛ ሄድን። ጥሩም ቀድሞ ስለደረሰን ሄድንና ለአንድ ቀን ንጉሥ ነገሥቱ መጡ። ቀጥሎ ያለው የሞሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዚያ በኋላ ደግሞ ለካዛ ብላንካዎች ምን ብለናቸው ነበር፣ በዚህ አመት አንችልም፣ በሚመጣው ዓመት ስብታችሁ ተከፋይ ነው ያለን ብለን እነግራቸው ነበር። እንደ አጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዚያው ስብሰባ እንዳለቀ ፕሬዚደንት ሴኩቱሬ የነዚህ የጊኒ ፕሬዚደንት የነበሩት በጊዜው በጣም ተወዳጅ ፕሬዚዳንት ነበሩ። በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪት ተደረገላቸው አደረግላቸው። በዛ ጊዜ ንጉሠ ነገሥቱ አስመራ ነበሩ። በጥር ወር ነው አስመራ መጡ። ከመጡ በኋላ የጊኒው ፕሬዚደንት አሳመናቸው። ያሳመናቸው ምንድን ነው? ይሄ የአፍሪካዎች መለያየት እየሰፋ ጊዜ ከምሰጠው ቁጥር እየባሰ በኋላ መመለስ ያቅትላልና አሁኑኑ መቅጨት አለብን። ስለዚህ እኛ የሚመጣው የሌጎስ የሚመጣው ዓመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ትተባበሩ አላቸው። እሻሉ ከዛ የጋራ ኮሚኒኬ ያወጣል። የጋራ ኮሚኒኬ እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል። በዚሁ መሰረት እሳቸው የካዛብላንካን ወገኖች ሊያግባቡ እኛ ደግሞ በበኩላችን እነዚህ የሞሮቪያንና ደግሞ ደግሞ የካዛብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተለያየም በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሠ ነገሥቱን ደብዳቤ ዤኔ በየካፒታሎቹ፣ በየመናገሻ ከተማዎቹ መዞር ጀመርኩ። በጊዜው ለጊዜው በዛ ጊዜ ልዩ ጻፌ አቶ አያሌ ወንደፍሮ ይባል ነበር። እሱ ከእሱ ጋር ነበር ተካይሮ ጀምረን በሰሜን አፍሪካን አዳርሰን ከዛ ምዕራብ አፍሪካ ሄደን ደብዳቤዎች ሁሉ አዳርሰ ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩኝ። እንደ አጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱም ደግሞ ድጋፍ ነው፣ እንድቀበላለን እንመጣለን የሚል ነው። በጊዜ የነበሩት ሰላሳ ሁለት ሀገሮች ነበሩ። ሰላሳ ሁለቱም ሀገሮች አዲስ አበባ አንሰብሰብ እንቀባለን ብለው መልስ ሰጡ በዚህ መሰረት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት ሀምሳ አምስት ነው በእኛ በስልሳ ሶስት በፈረንጅ አቆጣጠር አዲስ አበባ ላይ ሊሆን ይቻለ የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ። ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተሰማሩት እኚህ ተማሪዎች የሚያገኙት ትምህርት ጥራት ግን ጉድለት እንዳለበት የኢትዮጵያ መንግሥትን ጨምሮ የተለያዩ ተቋማት ቀደም ባለው ጊዜ ይፋ ያደረጓቸው ሪፖርቶች አመላክተዋል። እንዲህ ያለውን የሀገር ተግዳሮት ለመቅረፍ የኢትዮጵያ ትምህርት እንዲዘመን ብሎም ጥራቱን እንዲጠብቅ ትውልደ ኢትዮጵያ ሊያበረክቱ ስለሚችለው ሚና የመከረ መድረክ ከሰሞኑ በዋሽንግተን ዲሲ ከተማ ተስተናግዷል። በመድረኩ ያየነውን የሰማነውን እናካፍላችሁ። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግሥት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግሥት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ 1900 ዓ ም የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከሚታየው ከዚህ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመሰሉ ቁሳዊ መስፋፋቶች ባንድ በኩል፣ የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ የፈጠራቸው ሙግቶችና ምክክሮች በዓመታት ውስጥ ተከታትለዋል፣ ተመዝግበዋል። ይህ አውድ በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርገዋል። ትኩረታቸውን በትምህርት ላይ አድርገው የሚሰሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው። እሺ፣ ስሜ ዶክተር በሉ መታፈሪያ ባላለው የምሰራው በናሽናል ኢንስቲት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ የትምህርት መሳሪያን መደገፍ ነው። ይህን የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻ እና እኛ በዳያስፖራ የምንገኝ በተለያየ የሳይንስ ኢንጂነሪንግ፣ ማቲማቲክስ ፊልድ ላይ ያለን ሰዎች ምንድን ነው ልናደርግ የምንችለው፣ የትምህርት ጥራቱን መጨመር እንዴት ነው የምንችለው ነው አላማችን። በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደብላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው። አንድ ማድረግ የምንችለው ነገር ቢኖር ምንድን ነው በሀገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾክ ኤን ቶክ የምንለው ነው፣ እና በኦንላይን የማስተማሩ ሁኔታ በጣም ውስን ነው። ኦንላይኑን ከጠቀምን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ፣ ከተማ ውስጥ፣ ወለጋ ያለው፣ ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖረዋል። እኛ እኔ ያቀረብኩት ሙክ ስለሚባሉ ወይ ማሲቭ ኦፕን ኦንላይን ኮርስስ የሚል ነው። አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተተኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የብ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አሰምተዋል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ልምድና እድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ። አንደኛው ይህንን እዚህ ያለን አምስት ሺ ዴታቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት እያደረገን ነው። እሱ ፕላትፎርም የሚሠራው ነገር ምንድን ነው? ለምሳሌ በተለያየ የትምህርት ተቋማት ውስጥ የሚገኙ ዩኒቨርሲቲዎች ሊሆን ይችላሉ፣ ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኙበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ የሚፈልጉ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ ወይም ደግሞ ለአንድ ወር ሊሆን ይችላሉ፣ ለረጅም ጊዜ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ። ወይም ኢንፎርሜሽን ይልቃሉ። የእኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም። አውስትራሊያም፣ ኢንዲያም፣ ካሊፎርኒያም ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛ ወር ሰባት ተገናኝተው ያንን ነገር የማድረግ ይቻላል ማለት ነው። መድረኩ በሶስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉ ሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው። መቼም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበረበት። ገና ሀሁ እኮ ብሎ ነው የተጀመረው በአጼ ኃይለሥላሴ ጊዜ። አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ባልተዳረሰባቸው ጭምር፣ በተለይ እንዲ ትምህርት እንዲዳረስ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል። ባይሆንም ይዳረሳል ብዬ ተስፋ አደርጋለሁ። ዶክተር አበበ ከበደ የማኅበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከአስር ዓመታት በላይ የትምህርት ቁሳቁሶች ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መሥራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልግ አውግተውኛል። አሁን ዘመቻው እንዴት ነው? አሁን የሚቀጥለው ዘመቻ ልንገርህ፣ እንዴት እንደሆነ ባለፈው ዓመት የሰራውን አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፔሪየድ ዘመቻ ይካሄዳል። ዘመቻ አሁን እንዴት ነው ኦርጋናይዝም የምናደርገው? ሀብታሙ፣ ኢትዮጵያ ትሄዳለህ፣ ለገና ትባላለህ፣ አሁ እሄዳለሁ ቃል በል ሁለት ሰዓት ሶስት ሰዓት አለ እንደው ቮለንቲር የምታደርገው እሺ ካልክ በጣም ኢንፎርማል ነው። ኦኬ እሺ ካልክ ዞሮ ዞሮ ኢትዮጵያ መሄደ አይቀርም ማለት ነው። ያችን ሁለት ሰዓት ከሰጠህን ከሆነ ትምህርት ቤት ጋር እናገናኘና የምትፈልገውን ነገር ሰርተ አግዘህ መምለት መጣል በምን አለፈ አስትሮፊዚክስ በለው ማቴማቲክስ በለው፣ በሜዲሲን በምን ያሉ ተሰባስበን እንድህ ተጠራርተን ማለት ነው ወደ ኢትዮጵያ እንሄዳል። እንግዲህ ፕሮሰስ አለው ግን እዛ የሚቀበልህ ያስፈልጋል። ዝም ብለህ ሄደህ በራ እንኳ ክተሽ አሁን ሌክቸር ላድርግ ብትል እዛ አይቀበልህ ማነህ ነው የሚል እና ውስጥ ለውስጥ ግን እንገናኛለን። ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ፣ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደጠቀሰው በአሁኑ ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላድ አልሆነም። ኢትዮጵያ መንግሥት በኢትዮጵያ አቆጣጠር ከ2008 ዓ.ም እስከ 2012 የትምህርት ዘርፉን ለማሳደግ ስለዘረጋው ዘረጋው መርሃ ግብር የድርጊት ዕቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው የታዩ የተጠበቀውን ያክል ዕውቀት ያለመጨበጥ፣ ውጤት ያለማምጣት፣ ትምህርትን ማቋረጥና መደጋገምን የመሰሉ ችግሮች የትምህርት ጥራት ግብዓቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለ መሆናቸው አትተዋል። ተሰጥኦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው እየተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ፣ በተለያየ የሥልጣን ደረጃዎች ላይ የሚያገለግሉ ትውልደ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በእርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል ነበር።

لا تعتقد لا يحاولون أن يحاولون أن يحاولون أن

ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው እያዳመጣችሁ ያላችሁት። አድማጮቻችን ኢትዮጵያ ሙዚቀኞች ስራዎቻቸውን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ያስችላችኋል የተባለ የስልክ ላይ የመገበያያ አገልግሎት ትናንትና ይፋ ተደርጓል። አውታር ከተሰኘው አገልግሎት ጀርባ ታዋቂዎቹ የሙዚቃ ሰዎች ኤልያስ መልካ፣ ኃይሌ ሩትስ፣ ጆኒ ራጋ መኖራቸውን ጋቢና ተረድቷል። ስለ አገልግሎቱ የተወሰነ መረጃ እንዲሰጠን በማሰብ ከድምፃዊ ጆኒ ራጋ ጋር አጭር ቆይታ አድርገን ነበረ። የዋዜማው ላይ ቆይታችን የተጀመረው የአገልግሎቱን አላማና ግብ እንዲያስረዳን በመጠየቅ ነው። እሺ፣ አላማው ወደ አንድ አመታትም ወደ ርቀን ሲሄድም የኢትዮጵያ ገዚ ባለሙያዎች የሙዚቃ ባለሙያዎች ከሰሩት ስራ አትርፋያው ሲስተሙም የነበረበትን ሲስተም ነጋዴዎች አርቲስቶቹ በሰሩበት ስራ የሚጠቀሙበት ነው እንጂ ለዛም ነው ብዙ ጊዜ ስለ ሙዚቀኛ ስንሰማ በጣም ትንሽ እንኳን ችግር ሲገጥመው መሆን ሲታመም መታከም ከሚያቶ ምናምን በዚህ አረፈ ወይ ምናምን ሲባል መጥፎ ዜናዎችን ስንሰማ የነበረው ማለት ነው። ያ የዛ ሁሉ መነሻ ምንድን ነው? ባለሙያው በመብት የተጠቀመ አልነበረም። የባለሙያን መብት ሲጠቀምበት የነበረው ደግሞ ነጋዴው ነበር፣ ከሙያው ጋር ምንም ግንኙነት የሌለው ነበር ማለት ነው። ያላለፉት ሃምሳ አመታት ተካሂዷል። እኛም ቀና ብለን ያየናቸው ትላልቅ አርቲስቶች ምንም በሙያቸው አልተጠቀሙም። እኛም እዚህ እዚህ ድረስ መጥቶ እኛም በእኛ ጀኔሬሽን ያሉት ከሙዚቃ ከፊዲያችን ምንም ነገር አንጠቀምም። ሲስተሙ ሞር ፓሬሲዮን የሚያበረታታ ነው። ስለዚህ ይህም በሙሉ ችግር የሚፈታ ሌላው አለም የደረሰበት ትዌንቲ ፎር ሰቨን ሙዚቃ የሚሸጥ ሀያ አራት ሰዓት ሙሉ ሙዚቃ የሚያስተዋውቅ ከሀምሳ ፐርሰንት በላይ ለአርቲስቶች የሚከፍል ማንኛውም ባለሙያ በሰራው ልክ የሚጠቀምበት ቅጂ መብትና ተዛማጅ መብቶችን በሙሉ አቅም ወደኋላ ተመልሶ ሰላሳ አርባ አመትም የሰሩት እያንዳንድ ሙዚቃ ላይ የተሳተፉት ሰዎች በሰሩት ልክ እንግዲህ አንድ ሙዚቃ ላይ አምስት የስራ ድርሻ አለ። በተለምዶ በጣም ህጉም የሚያውቀው ማለት ነው። ዞሮ ዞሮ እነዚህ ስራዎች ላይ በሆነ የተሳተፉ ሰዎች ወደ ኋላ ተመልሶ የሚከስል አዲስ የሙዚቃ መገባበያ ስርዓት አገልግሎቱ፣ እንግዲህ አዲስ እንደመሆኑ መጠን ሰዎች እንዴት መጠቀም እንዳለባቸው አያውቅ ይሆናልና እስቲ እንዴት ነው አገልግሎቱ የሚሰራው? ሙዚቃውን ለመሸጥ የሚፈልጉ ሙዚቃውንም ለመግዛት የሚፈልጉ ሰዎች እንዴት ነው ሊጠቀሙበት የሚችሉት? የሚለውን እስቲ ባጭሩ ንገረን። ቀላል ነው። ቀላል ነው። ስልክ ዞሮ ዞሮ ያው አሁን ስልክ ላይ ቴክኖሎጂዎች በጣም በብዙ ቦታ ላይ በህዝብ ተለምደዋል ማለት ነው። እና ኖርማሊ ወጣቱ እንደዚህ አይነት አፕሊኬሽኖችን ባያገኝም በፌስቡክም፣ በተለያዩ ሶሻል ሚዲያዎች ምክንያት ስልክ ላይ ብዙ ልም እያገኙ ነው ማለት ነው። ይሄ በጣም ቀላል ነው። በአፕሊኬሽን መንገድም በአፕሊኬሽን መንገድ ቀርቧል አንድሮይድ ስልክ ላላቸው፣ ሁሉም አይነት ስልክ ላላቸው ይፈልጉትን ሙዚቃ በአልበምም በሲንግልም መርጠው የሚገዙበት ነው የሚፈልጉትን መረጃዎች በሙሉ ያገኙበታል። እዚህ ከሙዚቃ ከኢንተርቴንመንት ጋር ግንኙነት ያላቸውንም ዜናዎች ያገኙበታል ማለት ነው እና አጠቃቀሙ በጣም ቀላል ነው። ለአርቲስቶች ደግሞ አብሶ ነገ በምናደርገው ትልቁ ዝግጅት ነገ እስከ ከዛሬ እዛ ውስጥ ገብተን ዝርዝር መረጃዎችን እየሰጠን አልነበረም። ነገ ግን ላውንቺንግን ስናደርግም ይህን መረጃ ለዓለም በቀጥታ በፌስቡክ በኩል ቀጥታ ይተላለፋል። በበነጋታውም ፋና ቴሌቪዥን ላይ ነገ የምናደርገው ዝግጅት ይታያል። ስለዚህ ለሁሉም ተጠቃሚም ሆነ ለአርቲስቱ ሙዚቃው እንዴት አድርጎ እንደሚያነታ ከሙዚቃው እንዴት እንደሚጠቅም፣ ብሩ እንዴት እንደሚሰበስብ የመሳሰሉት መረሶች በሙሉ ነገ ግልጽ እናደርጋለን። አገልግሎቱ መቼ ይጀመራል? የኢንተርኔት ሽፋንና መሰል ችግሮች ሊያውኩት ይችላሉ። እንዲሁም ደግሞ በነማን ሙዚቃ ይጀመራል የሚለውን ንገረኝ። እሺ፣ አገልግሎቱ ነገ በሸራተን ሆቴል በምናደርገው የላንችን ስነስርዓት ላይ በመላው ዓለም ይጀመራል ማለት ነው። በተለምዶ አሁን ደግሞ በዚህ ሰዓት ደግሞ ሀገር ውስጥ ያለው የኢንተርኔት ኮኔክሽን በጣም ማደጉ የማደጉን ምክንያት ነው። እኛን ይህን በኦንላይን የመክፈያ መንገድ ሳይኖረን በኦንላይን ግን ሙዚቃችን ሲዘረፍ የነበረበት ዋናው ነጥብ ኮኔክሽን መኖሩ ነው። ለዚህ የሚደርስ ለዚህ አገልግሎት ለመስጠት የሚያስችል ኮኔክሽን አለ። ሁለተኛ ሙዚቃዎችም ለዚህ ተብሎ ስለሚዘጋጁ በሰከንዶች ውስጥ አንድ ሙዚቃ ዳውንሎድ ማድረግ ይቻላል። ያላለፉት ሁለት ሶስት ወራት ሴፍ ያደረግነው እና የሞከርነው ነገር ነው። የሙዚቃዎቹ ዋጋ ይታወቃል ማለት አንድ ሙዚቃ ዳውንሎድ ለማድረግ ስንት እንደሚከፍሉ ሰዎች ያውቃሉ፣ ወይስ ገና ለወደፊቱ ነው የሚተመነው ዋጋው? እሱ እሱ ነገ ነገ እሱ በሙሉ ተቃምትን ተብሏል። እኛ መጀመሪያ ያየነው ነገር ተጠቃሚ ውዝ መንገድ ላይሆን ሲዲ ከሚገዛበት ዋጋ በጣም በጣም ያነሰ እንዲሆን እንፈልጋለን። አርቲስት ደግሞ ከአንድ ሙዚቃ ከሚጠቀምበት ጥቅም በጣም የተጨመረ ጥቅም ያገኛል ማለት ነው። ከአንድ ሙዚቃ ቅድም ለጠየቀኝ ጥያቄና በዚህ የአፕሊኬሽን ላይ አሁን በእነማን ሙዚቃ ይጀምራል የሚለው እንዳልነው ከጥቀትል ጊዜ በኋላ ላለፉት ሰላሳ አርባ አመታት የሚሰሩ ሙዚቃዎች ይጨመሩበታል። ግን አሁን ላለፉት ሶስት አራት አመታት ሀገር ሶስት ሲወጡ የነበሩት አልበሞች ሲንግሮስ እነሱ በእነሱ ሙዚቃዎች እንጀምራለን። ድምፃዊ ጆኒ ራጋ ስለሰጠኝ ማብራሪያ በጣም አመሰግናለሁ። ይቅናችሁ፣ መልካም ጊዜ። ታንኪ ለአንተ። እስካሁን ድረስ አብራችን ስላመሻችሁ እናመሰግናለን አድማጮቻችን። ከሰኞ ጀምረን በአዲስ መንፈስ በአዳዲስ መሰናዶች እንመለሳለን። እስከዚያው ግን ሰናይ የሳምንት ማክተም ይሁንላችሁ።